አኪሞን ይጠይቁ ለዛሬ ምሽት በሕክምናው አጠራር በእንግሊዝኛ ኮሌስትሮል በመባል በሚታወቀውና በሰውነት ውስጥ በሚገኝ ንጥረ ነገር ላይ ትኩረቱን ያደርጋል በአንድ ፊት ለጤና አስፈላጊና ጠቃሚ መጠንና አይነቱ ሲለወጥ ደግሞ ጎጂ ስለሆነው በደማችን ውስጥ የሚዘዋወር ስብ ምንነት ጨምሮ የሚተነትነው ሐኪሞን ይጠይቁ በምሽቱ ዝግጅቱ በተለይ አስቀድሞ ለመከላከል በሚያግዙ ጥንቃቄዎች ዙሪያ ይሆናል የሚያተኩረው። ሙያዊ ትንታኔውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም የሆኑት ፕሮፌሰር ከበደ ኦሊ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። እሳቸውን ያወያየው ወደ ቅንብሩ እንላል። thank you ዶክተር ከበደ በጥንቃቄ ረገድ የሚታዩትን ጉዳዮች ቀደም ብሎ ካነሷቸው ጋር በስፋት መመልከት ብንችል እነኚህ ጥሩና ጎጂ የኮሌስትሮል አይነቶች በሰውነት ውስጥ መሰረታዊ በሆነ ሁኔታ ውስጥ እንዲኖሩ የምንመገባቸውን የምግብ አይነቶች የአመጋገብ ልማዳችንን ጨምሮ አንድ ሰው ከኮሌስትሮል ጋር የተያያዘ ሕመም ከመከሰቱ አስቀድሞ ሊያደርግ የሚችላቸው የጥንቃቄ እርምጃዎች ይኖሩ ይሆን ወይ? አዎ ይኖራሉ። እንግዲህ እንደውም ሁሉም ሰው ሊያደረገው የሚችል ነገር አለ። ኮለስትሮልን በተመለከተ ወይም ደግሞ ኮለስትሮል የሚያስከትላቸውን ህመሞች በተመለከተ አሁን ለምሳሌ የደም ቧንቧ ጥበት ህመሙ ድንገት የሚከሰተው ወደ ኋላ ላይ ነው፣ ከሃምሳዎቹ በኋላ ነው በአብዛኛው። ነገር ግን የደም ቧንቧ መጥበብ የሚጀምረው ገና በልጅነት ነው፣ በአስራዎቹ ውስጥ። ከዛ በፊት የሚጀምርም አለ እንደ ኮለስትሮሉ መጠን። ስለዚህ ወጣቶቹም ኮለስትሮላቸው እየጨመረ እንዳይሄድ ከልጅነት ጀምሮ ማድረግ ያለባቸው ክብደትን የመቆጣጠር ወደ ኮሌስትሮል መብዛት የሚያስከትሉ ምግቦችን ያለ መብላት እና ጠቃሚ ምግቦችን መብላት ኤክሰርሳይዝ ማድረግ እና ዞነት እንቅስቃሴ አድርጎ ኮሌስትሮሉን ዝቅ ማድረግ የምግብ የክብደት መቆጣጠር ኤክሰርሳይዝ ተደምሮ ኮሌስትሮሉን ምናልባት ሀያ ሰላሳ ፐርሰንት ሊቀንሱ ይችላሉ ያለምንም መድኃኒት እና ከመጣም በኋላ ቢሆን ካለው ደረጃ ኮለስትሮሉን ዝቅ ማድረግ እንደገና ሕመሞች ተደጋግሞ እንዳይከሰቱና በቶሎ ተባብሶ ሰውን እድሜ እንዳያሳጥሩ ደግሞ ኮለስትሮሉን ለማስተካከል የምናደርገው እንቅስቃሴ ይረዳል። ጥቅም ይገኛል። ቅድም ያልኩት ስኮር ወይም ደግሞ በጥቅሉ ተደምሮ ነው እነኚህ ነገሮች ወደ ልብ ህመም ወይም ደግሞ ወደ ስትሮክ የሚያመሩት። አንዱ ሲገኝ ሁለቱ አንድነት ከሚገኙ ጉዳቱ ያነሰ ነው። እነዚህ ግፊት፣ ስኳር፣ ኮሌስትሮል አብሮ ቢገኝ ኮሌስትሮል ብቻ ከሚገኝ ካለበት ሰው የበለጠ ጉዳት ያስከትላል። ያ ማለት ከድምርም በላይ ውጤት ነው። የአንድ ሰው ተጋላጭነትና የኮሌስትሮል ሕክምና ምግብ ሲባል ደግሞ እንግዲህ ኮሌስትሮል በአብዛኛው ሰማኒያ ፐርሰንቱ የሚሰራ ሰውነት ውስጥ ነው ጉበት ውስጥ ነው። ስለዚህ ቅቤ ቢበላ ከቅቤ ወይም ደግሞ ከሚረጋዜ ኮሌስትሮል ጉበታችን ውስጥ ይሰራል። ስለዚህ ከመቶ ሃያ አማት በልጥ ነች ኮሌስትሮልን እንደ ኮሌስትሮልነቱ የምንበላው። ስለዚህ ሰው እንደሚገምተው ኮሌስትሮል በመበላቱ አደለም የበለጠ ሰውነት ውስጥ የሚበዛ ቅባትና ስብ በመብዛቱ ብቻ አደለም ቅባት ተበልቶ ወደ ኮሌስትሮል ከሰውነት ውስጥ ሲለወጥ ነው። እና ለዛ ይባ ሰው ነው ኮሌስትሮልን ከመብላት የበለጠ ቅቤ መብላቱ ኮሌስትሮልን ያባብሳል። ለምሳሌ አለ ወይም ደግሞ የረጋ ዘይት መጠቀሙ ኮሌስትሮልን ያባብሳል። ምክንያቱም እነኚህ ሰውነት ውስጥ ገብተው ወደ ኮሌስትሮል ይለወጣሉ። ሰማኒያ ፐርሰንቱ ደግሞ ኮሌስትሮል የሚሰራው ሰውነታችን ውስጥ ነው። ሀ ፐርሰንቱን ከውጭ የምናስገባው በምግብ መልክ ቅቤው፣ የረጋ ዘይቱ ራሱ ከኮሌስትሮል ካለው ምግብ የበለጠ የሚያሳስብ። የአካል እንቅስቃሴ የልብ ህመምን የስኳር በሽታን ከፍተኛ የደም ግፊትን በመሳሰሉት በደፈናው በተለያዩ ተዛማች ህመሞች ላይ የሚኖረው ፋይዳ ይገለጻል። የደም ቧንቧዎች ላይ ይህ ስብ መሰል ነገር እንዳይከማችና ከተከማችም ሁኔታዎች በአዋንታዊነት እንዲለወጡ ኮሌስትሮልን በተመለከተ የአካል እንቅስቃሴ ትርጉም ይኖረው ይሆን? እንዳስቀመጡት እንቅስቃሴ ልክ እንደ ሌላው ሳይንስ ብዙ ተጠምቷል፣ እና በእንቅስቃሴ ብቻ የተወሰነ የኮሌስትሮል መጠን ለምሳሌ መቀነስ ይቻላል፣ ሌላ ሳይጨምርበት እና ይሄ ኮሌስትሮል ነው። ከዛም ውጭ ደግሞ እንቅስቃሴ ክብደትን ለመቀነስ ይረጣል። እንቅስቃሴ ግፊትን ለመቀነስ ይረጣል። እንቅስቃሴ ሰውነታችን ኦክሲጅን በጥሩ ሁኔታ እንዲጠቀምም ይረጣል። እንቅስቃሴ ከዛም የበለጠ ሰውነት እንዲሰማው ለአእምሮና ለጉልበትም ስራ ብቁ እንዲሆንም ይረዳል እና የሰውነት እንቅስቃሴ በጣም ብዙ የተጠና ለተለያዩ ነገሮች የሚያግዝ ነው። ከኮሌስትሮሉም በተጨማሪ መልካም በጥንቃቄው ረገድ ያሉትን ዝርዝሮች ተመልክተናል። ዶክተር ከበደ ምናልባትም የኮሌስትሮል በህመምነት የተከሰተ ሁኔታን ከፈጠረ በኋላ የሚታየው ቀጥታ አማራጭ ህክምና ነው እና በህክምናው ረገድ አንድ ህመምተኛ አሁን እኔ እናርሶ በምናረገው አይነት ቃለ ምልልስ ከህመሙ ጋር የሚገናኙ ሁኔታዎችን ለእርሶ ማቅረብ አስቸጋሪ እንደሆነ እረዳለሁ። ነገር ግን በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን ማወቅ ያለባቸው በህክምናው ረገድ ምን አይነት አማራጮች አሉ? በእርግጥ ይሄ የህመም ሁኔታ በሕክምና ይረዳል ወይ? ከሆነስ ምን አይነት ጉዳዮችን ከግምት ማስገባት አለባቸው? እንደተባባል ነው። የመጀመሪያው መከላከል ሆኖ፣ ግን ሁልጊዜ በመከላከል ህመሙ አይቀርም። የተወሰኑ ሰዎች ግድ የተመጣ ናቸው፣ አይቀሬ ነው። በመቀጠል ግን ማወቅ ያለባቸው ትልቁ ነገር የህመም ምልክቶችን ነው። እነኝህ የስትሮክ የሚሆን የሀርት አታክ ማወቁ ጥቅሙ ምንድን ነው? ምልክቶቹን ያ የተሰማው ሰው ሁሉ ወደ ህክምና ተቋም ይሄድና ህክምና ያገኝ ብዙ ጥቅሞችን ያገኛል። የመሞት ዕድሉንም ይቀንሳል። ሁለተኛ፣ ህመሙ ሊያስከትል የሚችለውንም ክልል ውስጥ ያለው ሰው ነኝ። በተለይ ደግሞ ተጋላጭ ነኝ። ስለዚህ ይሄ ችግር ሊያጋጥመኝ ስለሚችል ምልክቱን ማወቅ አለብኝ ብሎ መነሳሳት አለበት። አንድ ሁለተኛ ነገር ደግሞ ከተነሳሳም በኋላ ደግሞ በደህና ጊዜ ይሄንን ሕክምና የት ነው በትክክል ማግኘት የሚችለው አቅም ያለው ይሄን ነገር በትክክል አውቆ ሊረዳኝ የሚችል የትኛው ነው ብሎ በደህና ጊዜ ደግሞ ማወቅ እና እነኚህ ስሜቶች ሲሰሙት ራሱ መንዳት ሳይሆን ቤተሰቡን ጠይቆ ወደሚፈልገው በደህና ጊዜ ባወቀው እና በተረዳው ጤና ተቋም ሄደው ቶሎ መታየት አለበት። ደህናም ቢሆን ምናልባት ለሌላም ጊዜ ማስጠንቀቂያ ምልክቶችም ሊሆን ይችላሉ፣ ወይንም ደግሞ የልብም ስሜት ላይሆን ይችላል። አብዛኛው ለምሳሌ አለረት መካከል የመጫን የማቃጠል፣ የመወጠር፣ ትንፋሽ የማጠር የመጨናነቅ አዳዲስ ስሜቶችን የመሰማት ላብን፣ ድካምም የተለያዩ ስሜቶች አሉት። ግን የመጀመሪያው ስሜት ልክ ዋነኛነት ለልብ ስሜት የሚገለጸው ላይሆን ይችላል። ስለዚህ ጥርጣሬ የተሰማ ሰው ሄዶ መታየት አለበት እና ያንንም የመታየት ልምድም ደግሞ መዳበር አለበት። ጤንነት ላይ ምንም ነገር ስለሌለ የህመም ምልክቶች መታየት በጀመሩበት ህመሙ ምልክቶች ለይቶ አውቆ ተገቢውን ጥንቃቄ ማድረግ ይልቁንም ደግሞ በደህና ጊዜ ህመሙም ሳይከሰት የጤና ሁኔታን መከታተል አስፈላጊነት አስረድተውናል። ዶክተር ከበደ በእድሜም የተጋላጭነቱ ሁኔታ ከፍ የሚልበትን ጠቆም አድርገዋል። የትኛው የእድሜ ክልል ወደዛ የቀረበ ሁኔታ ይፈጥራል? በጾታዎች የሚኖሩ ልዩነቶችንም መመልከት ብንችል አድማጮች በደማችን ውስጥ የሚዘዋወር ስብን ምንነት፣ በጤና ላይ የሚኖረው አዎንታዊና አሉታዊ ተጽዕኖ እንዲሁም አደጋን ለመከላከል የሚደረጉ ጥንቃቄዎችና ሕክምናው ዙሪያ የሚያተኩረው የሐኪሞን ይጠይቁ ቅንብር አላበቃም። ሶስተኛው ክፍል በመጨረሻው ለተነሳው ጥያቄ ምላሹን ጨምሮ ይመለሳል። ለአሁኑ ግን ያሉላን እንግዳ ዶክተር ከበደ ኦሊን እናመሰግናለን።